The voice of America. <laughs> yeah, yeah, America dims radio. Have <laughs> you በአዲስ አበባ ከተማ በመጨረሻው ዝቅተኛ ግብር ከፋዮች ላይ የተጣለው አዲሱ የቀን ገቢ ግብር ትመናን ነጋዴዎች አማረዋል። በቀን ስንቴ መብራት በሚጠፋበት ሀገር ላይ ስድስት መቶ ብር በቀን ገቢ በቃ እኔ ልነግርሽ አልችልም። በቀን ስድስት መቶ ብር አይደለም፣ እኔ አሁን በዚህም ሰዓት መቶ ብር አልሰራውም። አሁን ጭራሽ ያንንም ለመጠየቅ ሲባል የሚሉት እነሱ ወደ ሌላ ነው የሚያዞሩት፣ የሚያስሙን እንጂ እነሱ የምትማክሩ የሚልም አካል የለም። በንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የፀጉር ሥራ ንግድ ቤት ያላቸው ወጣቶች ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ለምሽቱ ካሉን የዓለም ዜናዎች ውስጥ ደግሞ አገራቸው የሚያስፈልጓት ግብዓቶች በመጓደላቸው ምክንያት መንግስታቸው ለህዝቡ ለማቅረብ የሚጠበቅበትን አገልግሎት ለማረጋገጥ የተሳነው ዋናው ምክንያት ነው ሲሉ የሶማሊያው መሪ ተናግረዋል። የሶማሊያ የጸጥታ ኃይሎች ከወደብ ከተማዋ ኪስማዮ በስተሰሜን በሚገኝ ስፍራ ጥቃት አድርሰው ሲያበቁ 13 የአልሸባብ ታጣቂዎችን መግደላቸውና ሌሎችንም ማቁሰላቸውን አስታወቁ። ሌሎችም ዜናዎች አሉ በርከት ያሉ ዘገባዎችና ቅንብሮች ማካተናል ለምሽቱ አድማጮች ጤና ይስጥልን እንደምን አመሻችሁ የዛሬ ማቅረቡ ሰኔ 28 2009 ዓ ም አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን ፕሮግራማችንን የሚያቀናብርልን ንጉሱ ታምሬ ነው የስርጭት መሐንዲሱም እንዲሁ ስሙንም ባለየው ፓትሪክ ነው እያለኝ ነው ንጉሱ አብረውን ያመሻሉ እስከ አራት ሰዓት ድረስ አሁን የሰዓቱን ያለም ዜና ከሶማሊያ ዜና እንነሳለን። አገራቸው የሚያስፈልጓት ግብአቶች መጓደላቸው መንግስታቸው ለሕዝቡ ለማቅረብ የሚጠበቅበትን አገልግሎት ለማረጋገጥ የተሳነበት ዋናው ምክንያት ነው ሲሉ አስታወቁ የሶማሊያው መሪ። የሶማሊያው ጠቅላይ ሚኒስትር ሀሰን አሊ ካይሬ ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስ መሰረት አድርጎ የተሰናዳውን አጠር ያለ ዘገባ አሉላ ይዞታል። ለአራት ዓመታት በሚዘልቀው የአስተዳደር ዘመናቸው ገና የመጀመሪያውን አራተኛ ወራቸውን ያገባደዱት የሶማሊያው ጠቅላይ ሚኒስትር ከአሜሪካ ድምፅ የሶማሊኛ ክፍል ባልደረባችን ሃሩን ማዕሩፍ ጋር ባደረጉት ቃለ ምልልስ የጸጥታ ጉዳይ ከሁሉ ቀዳሚው ቢሆንም ለየትኛውም የመንግስት ስራ የሚያስፈልገው ገንዘብ፣ የሰው ኃይልና ሌሎች ግብአቶች አገራቸው ከተጋረጡባት ችግሮች ዋነኞቹ ናቸው ብለዋል። ጸጥታ ባልተረጋገጠበት የስራ እድል መፍጠር አይቀልም ወይም አይቻልም፣ የምጣኔ ሀብት እድገት አይታሰብም፣ የህዝቡን ሞራል ማጎልበትም አይቻልህም አገርም አትገነባም። ይህ ሁሉ ባለበት ግን ለዚያ የሚያስፈልግህ ግብአት ያለመኖር ሶማሊያን አሁን ከገጠሟት ችግሮች ሁሉ ግዙፉ ያደርገዋል ብለዋል ጠቅላይ ሚኒስትሩ። የመንግስት ተቀባይነት መሰረት የሚጥለው ለህዝቡ በሚያቀርባቸው አገልግሎቶች ነው። ይሁንና እነኛን አገልግሎቶች ለማቅረብ ግን ሶማሊያ ዛሬ ያን ለማድረግ የሚያስችል አቅም የላትም ሲሉም አስረድተዋል። መንግስታቸው ቀረጥና የመሳሰሉትን ጨምሮ የተሻሉ የገቢ ምንጮችን ለመፍጠር የሚያግዙ ስልቶችን በመቀየስ ላይ መሆኑን፣ የፋይናንስ ዘርፉን ለማጠናከር የሚያስችል የህግ ረቂቅ ለአገሪቱ ፓርላማ ለማቅረብ በማርቀቅ ላይ መሆኑን አመልክተዋል። አያይዘውም የሶማሊያ ካሏት ሁለቱ ዋና ዋና የገቢ ምንጭ ተቋማት የሞቃዲሾ አውሮፕላን ማረፊያና የባህር በሯ በተጨማሪ ሌሎች የገቢ ማግኛዎችን በመምርመር ላይ መሆናቸውንም ተናግረዋል። ህዝቡ ከአሁን ቀደም በነበሩት መንግስታት ላይ እምነት ማጣቱ አንዱ የአገሪቱን የገቢ አቅም ከፍ ለማድረግ የተያዙ ጥረቶች ያጓተተ መሆኑንም ጠቅላይ ሚኒስትሩ አምነዋል። የሀገሪቱን የጸጥታ ጉዳዮች አስመልክቶም ጠቅላይ ሚኒስትሩ በተለይም ከአሜሪካ ድምፅ ጋር ባደረጉት በዚህ ቃለ ምልልሳቸው የሶማሊያን ደህንነት ፋታ የሶማሊያን ደህንነት ፋታ ወይም መቋጫ ላላገኘ አደጋ ላይ የጣለው እስላማዊውን ጽንፈኛ ቡድን አልሻባብን መዋጋታቸውን እንደሚቀጥሉ ተናግረዋል። የተጠናከሩ ወታደራዊና የጸጥታ ጥበቃ ዘመቻዎች ቀን ከሌት ሳይቋረጥ የቀጠለውን የአጥፍቶ ጠፊ ቦምብ ፍንዳታ ጥቃቶችና በመሪዎችና በሸንጎ አባላት ላይ የተነጣጠሩ ግድያዎች የሀገሪቱን ጸጥታ ከማመስ አላገዱትም። ይሁንና ወደ ስልጣን ከመጡበት ጊዜ አንስቶ የመንግስቱን በጸጥታ ጉዳዮች ላይ ያተኮረ ስትራቴጂ በመከላከል የሚታወቁት ሚስተር ካሬ መንግስታቸው አሁን ያለውን የዘመቻ እቅድ ማስፈጸሙን ይቀጥላል ነው ያሉት በአጽንኦት በአሁኑ ወቅት በሀገሪቱ በአህጉሪቱ የመሪዎች ጉባኤ ለመሳተፍ ከተጓዙባት አዲስ አበባ የሚገኙት ጠቅላይ ሚኒስትር ካይሬ ከኢትዮጵያዎቻቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተው መነጋገራቸውን አመልክተው በኢትዮጵያ ስር ላይ የሚገኙ አንድ መቶ ሀያ ሶማሊያውያን እስረኞች ለሶማሊያ መንግስት ተላልፈው እንዲሰጡም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ኃይለ ማርያም ጋር መስማማታቸውን ገልጠዋል። በሌላ ዜና የሶማሊያ የጸጥታ ኃይሎች ከወደብ ከተማዋ ከኪስማዮ በስተሰሜን በሚገኝ የጽንፈኞች ካምፕ ላይ ጥቃት አድርሰው አስራ ሶስት የአልሸባብ ታጣቂዎች መግደላቸውን እና ሌሎች አስር ደግሞ ማቁሰላቸውን አስታውቀዋል። የሶማሊያ የታችኛው ጁባ ክፍለ ሀገር የብሔራዊ ጸጥታ ምክትል ኮሚሽነር የሆኑት አህመድ አብዱላሂ ኢሳ ለቪኦኤ በሰጡት ቃል የአልሸባብ ታጣቂዎች ኪስማዮ አካባቢ ጥቃት ለማድረስ ማቀዳቸውን ትናንት ማክሰኞ እንደሰማን ነው። ጥቃት የከፈት ነው ብለዋል። አንድ መቶ የሚሆኑ ሚሊሺያዎች ጫካ ውስጥ ተሰብስበው ሲዶልቱ ጥቃት ከፍተንባቸው አስራ ሶስቱን ገደልን ነው ያሉት። የተገደሉትን ታጣቂዎች አስከሬኖችም ኬስማዮ ከተማ ላይ አውጥተው አሳይተዋል። ይህ በዚህ እንዳለ ኬንያን ከሶማሊያ ጋር በሚያዋስነው ላሙ ወረዳ ውስጥ ሁለት የኬንያ ፖሊሶች መገደላቸውንና ሰባት ሌሎች የደረሱበት መጥፋቱን የደረሰን ዜና አስታውቋል። ለዚህ ጥቃት አልሸባብ ኃላፊነት ወስዷል። ምዕራብና ማዕከላዊ አፍሪካ ውስጥ በየዓመቱ ከሰባት ሚሊዮን በላይ ልጆች ከመኖሪያቸው እንደሚፈናቀሉ የተባበሩት መንግስታት የህፃናት መርጃ ድርጅት ዛሬ ያወጣው ሪፖርት አመለከተ። በሁለቱ የአፍሪቃ አካባቢዎች የምጣኔ ሀብት እድሎች መጥበብ በጦርነትና በአየር ንብረት ለውጥ ሳቢያ በየዓመቱ 12 ሚሊዮን ህዝብ ከመኖሪያው እንደሚሰደድ ሪፖርቱ ገልጧል። ዩኒሴፍ የክልሉ ዲሬክተር መሪ ፒየር ፓሪን በሰጡት ማብራሪያ ከምዕራብና ማዕከላዊ አፍሪቃ ለደህንነታቸው በመስጋት ወይም የተሻለ ኑሮ ፍለጋ የሚሰደዱት ልጆች ቁጥር ከምን ጊዜውም የሚበልጥ ጨምረዋል ብለዋል። በበርካታ የአፍሪቃ አካባቢዎች የአየር ሙቀት መጠን እያደገ በመሆኑና የዝናቡን መጠን መብዛት መዛባት የምግብ ምርት በማስተጓጎሉ ረሃብ ተዛምተዋል። ገበሬዎችም መሬታቸውን ጥለው ለመሰደድ ተገደዋል ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ቻይናን ከሰሜን ኮሪያ ጋር ያላትን የንግድ ግንኙነት በማጠናከሯ ምክንያት አጥብቀው ነቅፈዋታል። ሰሞኑን ዋሽንግተን በተደጋጋሚ ቻይና ላይ ነቀፋ እየሰነዘረች ነው። ሚስተር ትራምፕ ቻይና ላይ ነቀፋቸውን ያሰሙት ወደ ፖላንድ በማስከተልም የጂ ሀያ የመሪዎች ጉባኤ ወደሚካሄድባት ወደ ጀርመን ከሚያደርጉት ለሚያደርጉት ጉዞ ከመነሳታቸው አስቀድመው ነው። የባለጸጎች ሀገሮች መሪዎች በሚሳተፉት ጉባኤ ላይ ሚስተር ትራምፕ ከቻይናው ፕሬዚደንት ሺፒንግ ጋር ይገናኛሉ። ፕሬዚደንቱ ማለት ትራምፕ በትዊተር ባወጡት አጭር ጽሁፋቸው የቻይናና የሰሜን ኮሪያ ንግድ በመጀመሪያው ሩብ ላይ በአርባ ከመቶ አደገ። እንዴት ቻይና እንዴት አድርጋ ከዩናይትድ ስቴትስ ጋር አብራ ሰራች? ግን እኛ ሞከርን ምናለ ነው ያሉት። የሰሜን ኮሪያው የኒውክሌር መሳሪያ መርሃ ግብርና የሰሞኑ የተሳኩ አህጉር ተሻጋሪ ሚሳይል ሙከራዎቿ የተደቀኑባቸው ሚስተር ትራምፕ ቻይናን የፒዮንግያንግን ወታደራዊ ምኞት ጋብ ለማድረግ እንድትረዳ ሊያሰልፏት ሞክረው እንደነበረ ይታወቃል። በመጨረሻም ፕሬዚደንቱ ዶናልድ ትራምፕ በአውሮፓ ለአራት ቀናት በሚያካሂዱት ዲፕሎማሲያዊ ጉብኝት የመጀመሪያቸው ወደምትሆነው ወደ ፖላንድ ጉዟቸውን ጀምረዋል። በዚያ የወዳጅነት አቀባበል እንደሚደረግላቸው ተስፋ አድርገዋል። ፕሬዚደንቱ እና ባለቤታቸው ሚሌኒያ ትራምፕ ዛሬ ረቡ ማለዳ ነው ወደ ዋርሶ ጉዟቸውን የጀመሩት። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። በዜና የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ አንበልም። በኢትዮጵያ የህዝብ ተሳትፎን በተመለከተ አንዱ መመዘኛ የነበረው የማኅበራትና የበጎ አድራጎት ድርጅቶች አዋጁ ነው። በዚህ አዋጅ ማኅበራቱ እንዴት ነው ስራቸውን የሚያከናውኑት? ህጉ ይገድባቸዋል ወይ? ከመንግስት ጋርስ ተባብረው መስራት ይችላሉ ወይ? መረጃ ማግኘት ይቻላል እና የመሳሰሉት ነገሮች ናቸው። በአፍሪካ ሀገሮች የዲሞክራሲና አተገባበር ዙሪያ ጥናት ያደረጉት ፕሮፌሰር አን ማክሌን ናቸው። ዝርዝሩን በዛሬው ዲሞክራሲ በተግባር እናሰማችኋለን። አድማጮች፣ አሁን ቀዳሚውን የዕለቱን አብዮረስ በአዲስ አበባ ከተማ በመጨረሻው ዝቅተኛ ግብር ከፋዮች ላይ የተጣለው አዲሱ የቀን ገቢ ግብር ትመና ከገበያችን ጋር ፍጹም የማይገናኝና ከስራ ውጪ የሚያደርገን ነው ሲሉ ያነጋገርናቸው ናቸው ነጋዴዎች አማረዋል። ምሬታችንንም የሚሰማን አተናል ብለዋል ነጋዴዎቹ። የመንግስት ኮሚኒኬሽንስ ጉዳዮችን ጨምሮ ጉዳዩ በቀጥታ ይመለከታቸዋል ያልናቸውን የገቢ ግብር ሰብሳቢ መስሪያ ቤቶች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጽዮን ግርማ ዝርዝሩን ይዛለች። በአዲስ አበባ ከተማ ያለ ገቢና ወጪ የሂሳብ መያዣ ሰነድ ወይም ቁርጥ ግብር በቀን ገቢያቸው ግምት ብቻ ግብር እንዲከፍሉ የሚደረጉ ከከፍተኛና መካከለኛ ገቢ በኋላ ያሉ ደረጃ ሀመር ውሃ የሚል መጠሪያ ያላቸው ግብር ከፋዮች አዲስ የተጀመረው የግብር ትመና ከገቢያቸውና በሀገሪቱ ካለው የመብራት አቅርቦት ጋር ፍጹም የማይጣጣም እንደሆነ ገልጸው አማረሩ። በዚህ ዘገባ ውስጥ ለማሳያነት ያነጋገርናቸው በንፋስ ስልክ ላፍቶ ክፍለ ከተማ ስር ከሚገኙ ነጋዴዎች መካከል ሲሆን የተጣለው የግብር ትመና ከምንቋቋመው በላይ በመሆኑ ወደ ሁለት ሺህ የምንሆን ሰዎች አርብ ሰኔ ሀያ ሶስት ሁለት ሺ ዘጠኝ ዓመተ ምሕረት ገፍተን ወደ ቀበሌው ግብር መሰብሰቢያ ሄደን አቤቱታ አቅርበን ነበር ይላሉ። ስሙን እንዳልጠቅስ የጠየቀኝ አንድ የ ሰላሳ አምስት አመት ወጣት በስሩ ሰራተኞች እንዳሉና ከአምስት በላይ ቤተሰቦችን እንደሚያስተዳድር ገልጾ በአዲሱ የግብር ትመና የተለያየ አይነት ግን ደግሞ ከፍተኛ ገንዘብ በቀን ገቢ ግምትነት እንደተተመነባቸው አሁን የግብሩ ጉዳይ አነስተኛ ጀበና ቡና በረንዳ ላይ ቤት ተከራይተው መስራት የማይችሉ በረንዳ ላይ የተቀመጡ ሴቶች ሁላ እስከ ሁለት ሺ ብር ተጥሎባቸዋል። በቀን ገቢ ማለት ነው። አሁን እኛ ለምሳሌ ጸጉር ቤት በቀን እስከ አንድ ሺ ብር ተጥሎብናል። እኛ በቀን አንድ ሺ ብር የሚባለውን ብር ቆጥረን እንኳን አናውቀውም። በቀን መብራት አምስት ስድስት ጊዜ ይጠፋል። አራት ቀን ሙሉ ሊጠፋበት ቀን አለ። በሳምንት ውስጥ ወይ አንድ ቀን ወይ ሁለት ቀን የምንሰራበት ቀን ሁላ ነው ያለው። ይህን ብር እኛ ለመክፈል ምንም ከኑሮ ጋር ከቤክራይ ጋር ከቀለባችን ጋር ምንም የማይመጣጠን ነው። ይህን ወጣት እርሱ በሚያስተዳድረው የፀጉር መስሪያ የንግድ ቤት በቀን ገቢነት የተተመነበትን ጠይቄው ነበር። እኔ አሁን ለምሳሌ ጸጉር ቤት ነው የምሰራው ስድስት መቶ ብር ተጭኖብኛል እንግዲህ ይሄ የአዲስ አበባ ዳር የሚባለው ላይ ነው እንግዲህ ሀና ማርያም ማለት ነው የቀን ገቢ ስድስት መቶ ብር አሁን ከሚገርምሽ በዚህ ሳምንት ትላንትና ወደ ሶስት ሰዓት አካባቢ መብራት የጠፋ ዛሬ ወደ ስምንት ሰዓት አካባቢ ላይ ነው መብራት የመጣልን እና ምንም ስራ አልሰራንም በእንደዚህ አይነት በቀን ስንቴ መብራት በሚጠፋበት ሀገር ላይ ስድስት መቶ ብር በቀን ገቢ በቃ እኔ ልነግርሽ አልችልም በቀን ስድስት መቶ ብር አይደለም እኔ አሁን በዚህም ሰዓት መቶ ብር አልሰራውም እና በጣም የሌለ ጫና ነው እያደረጉብን ያሉት ወጣቱ። ከግብሩ በተጨማሪ የዛሬ ዓመት በዚሁ አካባቢ ይኖርበት የነበረው ቤት ሰነድ አልባ ህገ ወጥ ተብሎ እንደፈረሰበት ይገልጻል። ወጣት ነይ ብዬሻለሁ። ሰው ሀገር ከመሰደድ ብለን በሀገራችን ሰርተን እንለወጣለን ብለን ያለችንን አሟጠን የልጅነት ወዛችንን ጨርሰን ቤት ሰርቼ ነበር። ቤቱን የሰራሁት በሁለት ሺህ አንድ ዓመተ ምህረት ነው ነው አይዟችሁ፣ ይሄ እናንተ አካባቢ መኖሪያ ኤሪያ ነው በርቱ ሲሉን የወረዳውና የክፍለ ከተማ ሹማምንት ሲያበረታቱን ቆዩ። አንዳንድ ልማት ኮብልስቶን ሰርተናል፣ ውሃ አስገብተናል፣ መብራት አስገብተን ተጨማሪ ትራንስፈርመር አምስት መቶ ሀያ ሁለት ሺህ ብር አካባቢ አዋተን፣ ለኮብል አንድ ሚሊዮን ስምንት መቶ ሰላሳ ሁለት ሺህ አካባቢ አዋተን። ብዙ ብዙ ብዙ ልማት አልምተናል፣ ትምህርት ቤት አሰርተናል። ይህ ሁላ አልምተን ሰኔ ሀያ ሁለት የልማት ሁለተኛ ክፍያ ተጠይቀን ሀምሌ አንድ ነው ቤታችን የፈረሰብን ማለት ነው። የዛሬ ዓመት ህገ ወጦች ናችሁ ተብለን ከሁለት ሺህ አንድ ጀምረን ስንኖር እስከ ሁለት ሺህ ስምንት ድረስ አስቢ ወልደንበት ከብደንበት የኖርነው ቤታችን እና የሁለት ሺህ አምስት ኮንዶሚኒየም ደግሞ ምዝገባ ሰነድ አልባዎችን ብትሆኑ እንዳትመዘገቡ ህጋ ይደረግላችኋል ብለውን ኮንዶሚኒየም ምድል አተናል ኮንዶሚኒየምም አልተመዘገብንም። ሰነድ አስገቡ ተብለን ሰነዱን ላስገብተናል እና ይሄን ሁላ ነገር አድርገን ቤታችን ያለአንዲት የአረብ ሀገር መንግስት እንኳን ለዜጎቻችን የዘጠና ቀን ማስጠንቀቂያ ከሀገራችን ውጡ ብሎ ያ ሲሰጥ እኛ በሀገራችን ላይ የዘጠኝ ደቂቃ ማስጠንቀቂያ አልተሰጠንም። እቃችን ንብረታችን እዛ ላይ እንዳለ ወድሟል። ምንም የሌለን ምስኪኖች ድሀ ጎዳና ላይ የወጡ ስንት እኛስ ወጣት በመሆናችን እየተንቀሳቀስን እንሰራለን። እናቶች አባቶች ሜዳ ላይ ወርቀው አሁንም የተጣሉ ስንት ወገኖቻችን አሉ። ይገርምሻል፣ አሁንም በአሁኑ ሰዓት ማለት ነው። እና ይሄ ሁላ እንዳለ ወደ መንግስት ቅሬታ ቀረብን ት ሞልቶናል እና እስካሁን አሳ ድረስ መንግስትን አቤት እያለን እንጂ ምንም ለእኛ መፍትሄ የተሰጠን ነገር የለም። ምንም ነገር በዜግነታችን አረብ ሀገር ሄዱትን ወደ ሀገራችሁ ግቡ ይላሉ፣ ሀገር አላችሁ ብለው። እኛ በሀገራችን መኖር አቅቶናል። እኔ በአሁኑ ሰዓት ኢትዮጵያ ውስጥ መኖር ሲሆን ውስጥ እንደ መኖር ነው። በቃ መኖር አቅቶናል። ምንም ሰው ሁሉም ህፃን ወጣት ሳይቀር ማማረር ነው በቃ በጣም ተሰቃይተናል። ፖሊስም ብሎ መጥቶ መደብደብ ንግድ ልስራ ስት ይሄ እንደዚ አይነት ነው በቃ ግብሩ አስቸጋሪ ሁኔታ ውስጥ ነው ያለ ነው በቃ። ይህ ወጣት እንደሚለው ይህ የእኔ የአንድ ሰው ታሪክ ነው የአካባቢው ማህበረሰብ ያለበትን ችግር ምሳሌ እንጂ ሙሉ ስዕል አያሳይም። ባለፈው አርብ በሁኔታው እጅግ በመማረራችን ወደ ሁለት ሺህ የምንሆነው ሰዎች ተሰባስበን ለአቤቱታ በሄድንበት ጊዜ አገሪቱ በአስቸኳይ ጊዜ አዋጅ ስር ስላለች እንዲህ ማድረግ አትችሉም ተብሎ እንደ ወንጀል ተቆጠረብን ይላል። ሌላው በተመሳሳይ ስራ ውስጥ ያለ ወጣት የሚሰማን ፍለጋ ከአንድ ሺህ አምስት መቶ እስከ ሁለት ሺህ የምንሆን ቀበሌው ግብር የሚሰበስብበት ቦታ ሄደን ነበር ይላል። መጀመሪያ የፈለበት ቀበሌው ነው። ከዛ በኋላ ለመወያየት ብለው የወጣቶች ማዕከል አለ እዛ ነው እንወያይ ብለው ከዛ በኋላ ምንድን ነው ያደረጉት? ደረጃ ሀመርኋ ና ደረጃ ለብለን እንክፈላችሁ አነጋግራችሁ ብሎ ሲሉ አይ ግብሩ ሁለቱም እኩል ስለሆነ አንድ ላይ አነጋግሩን በሚል ሲባል ያን ጊዜ የሰውም ወደ ክፍለ ከተማ ለማሰማት ከወረዳው ሲወጣ ያን ጊዜ ፖሊስ የፖሊስ ኃይል መጣ። በቃ ቀጥታ ያደረጉት ትሰማላችሁ ማዳመጥ ነው ያለባችሁ። ከዛ በኋላ ምንም ለመስማማትም ለመደማመጥም ዕድል ስላልነበረ የሚሰማም ሰው የለም። አሁን ጭራሽ ያንንም ለመጠየቅ ሲባል የሚሉት እነሱ ወደ ሌላ ነው የሚያዞሩት፣ የሚያስሙን እንጂ እነሱ እንስማችሁ የሚልም አካል የለም። ወጣቶቹ ቅሬታ ካላችሁ ኮሚቴ ምረጡ ተብለን ነበር ኮሚቴ ብንመርጥ ይታሰራሉ የሚል ስጋት ስለነበረንና ጥያቄያችንም አንድ አይነት ያለ አግባብ የተጫነብን ግብር ይቀነስልን የሚል በመሆኑ ኮሚቴ ለመምረጥም በኮሚቴነት ለመመረጥም ፍላጎት ያሳየ ሰው አልነበረም ይላሉ። ሁለተኛው ስሙን መግለጽ ያልፈለገው ይህው ወጣት በአጠቃላይ የተደረገው ትመና ከእውነታው ጋር የተቃረነ ነው ይላል። አንድ ሰው እነሱ የሚሉት ሀያ ሁለት ሰዓት ቆሞ መስራት አለበት በሁለት ወንበር ላይ ያለች ወንበር ናት እንግዲህ ስድስት መቶ ወር ለመስራት በቀን ሀያ ሁለት ሰዓት ቆሞ መስራት አለበት ለአንድ ሰው ቢያንስ አርባ ደቂቃ እንኳን ቢፈጅበት እና ይሄ በምን እሳቤ በምን ስሌት የተመሰሩት አልገባልም አልገባንም ህንጻዎችን ተጠግተው ቡና በሚሸጡ ነጋዴዎች ላይ የተጣለውን ግብር ሲያሰሉት ደግሞ አንዲት ቡና ነጋዴ የተጣለባትን ግብር ለመክፈል ሶስት መቶ ሲኒ ቡና በቀን መሸጥ አለባት ይህ ደግሞ ፍጹም የማይታሰብ ነው ይላሉ አዲሱ ትመና ደረጃ ሀመር ውሃ የተባሉትን ግብር ከፋዮችና የዛሬ አስር ዓመት ዶክተር አርከበ ቁባይ የአዲስ አበባ ከተማ ከንቲባ በነበሩበት ጊዜ ባመጡት አዲስ ሀሳብ የተቋቋሙትና በተለምዶ አርከበ ሱቅ የተባሉት የመንገድ ላይ አነስተኛ መሸጫ ሱቆች ላይም ከፍተኛ የቀን ገቢ ግምት እንደተጣለባቸው ይናገራሉ። ወጣቱ አሁን እርሱ ባለበት አካባቢ ያሉ ሰዎች በአስጨናቂ ሁኔታ ውስጥ መሆናቸውን ይገልጻል። አሁን ከተማው በሙሉ ምንም ስራም የሚሰራም ሰው የለም። በሙሉ ጭንቀት ላይ ነው ያለው። በሙሉ ነገ እንዘጋለን ተረከሙን የሚለው ያለው የሚያዳምጥም አካል ሲኖር እኮ ነው። የሚያዳምጥ አካል ሲኖር መፍትሄ ያገኛል። መነጋገር ይቻላል። ግን ማነጋገር የሚፈልግም የለም የሚነጋገርም አካል የለም። የነጋዴዎቹን ቅሬታና ቤቱታ ይዘን ምላሽ ለማግኘት አዲስ አበባ ከተማ አስተዳደር ኮሚኒኬሽን ጉዳዮች ጽህፈት ቤት የፌዴራል ኮሚኒኬሽንና የአዲስ አበባ ገቢዎች ቢሮ ደውለን ነበር ስልካቸው ስለማይነሳና ና አንዳንዶቹም ስብሰባ ላይ መሆናቸውን ስለገለጹልን አልተሳካም። ምላሻቸውን ይዘን ለመምጣት ጥረታችንን እንቀጥላለን። በሌላ በኩል በሚያዝያ ወር የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ላለፉት ስድስት ዓመታት የቀን ገቢ ግብር መረጃ ላይ ጥናት ባለማካሄዱ በሕግ ተገዥነት ላይ ትልቅ ጫና መፈጠሩን ገልጾ የአዲስ አበባ ከተማን የቀን ገቢ ግምት ጥናት ለማካሄድ ቅድመ ዝግጅት ማጠናቀቁን ለሀገር ውስጥ መገናኛ ብዙኃን ገልጾ ነበር። በጥናቱም የ331 ሺ ግብር ከፋዮችን የቀን ገቢ መረጃ ጥናት በ30 ቀናት ውስጥ እንደሚያጠናቅቅም አስታውቆ ነበር። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባዋ እናመሰግናለን። መሰግናለን ወደ ሁለተኛው የመጽሔቱ የትንታኔ ርዕስ እንሻገራለን። ይህም ወዲያው ወደ አዲስ አበባ የሚመልሰን ይሆናል። የቱሪዝም ኢንዱስትሪ በአፍሪካ እየተስፋፋ የሚሄድና ከ21 ሚሊዮን በላይ የስራ እድሎችንም በአህጉሪቱ የፈጠረ ዘርፍ መሆኑን አንድ ዓለም አቀፍ ጥናት አስታወቀ፣ ይለናል መለስካቸው ከአዲስ አበባ ባጠናቀረው ዘገባው በአህጉሪቱ ያለውን የቱሪዝም ሀብት ወደ ምጣኔ ሀብታዊ እድገትና ልማት መለወጥ ግን መንግስታት የተለያዩ የኢንዱስትሪ ዘርፎችን የሚያስተሳስሩ የአካባቢ ውህደትን የሚያራምዱና ሰላምን፣ ደህንነትን የሚያጠናክሩ ፖሊሲዎች መቅረጽ እንዳለባቸውም ተመልክተዋል ይላል መለስካቸው። በእንግሊዝኛ አጠራሩ አጽሮት አንታድ ማለትም በንግድና ልማት የተባበሩት መንግስታት ጉባኤ ዛሬ ይፋ ባደረገው የአፍሪካ ምጣኔ ሀብታዊ ልማት የ2017 ዘገባው የቱሪዝም ኢንዱስትሪ በአህጉሪቱ ምጣኔ ሀብታዊ እድገት እያሳደረ የሚገኘውን ተጽዕኖ ዳሰዋል። ዘገባው በጉልህ ያስነበበው ቁም ነገር ደግሞ በአህጉሪቱ የሚታየውን የቱሪዝም ኢንዱስትሪ በቱሪስትነት የሚያንቀሳቀሱት አፍሪካውያን ራሳቸው መሆናቸውን ነው። በአፍሪካ ውስጥ ከሚዘዋወሩ አስር ዓለም አቀፍ ቱሪስቶች መካከል አራቱ አፍሪካውያን ናቸው። ከሳሐራ በስተደቡብ በሚገኙ ሀገሮች ይህ ቁጥር ከፍ ብሎ ይታያል። ከሦስት ቱሪስቶች መካከል ሁለቱ አፍሪካውያን ናቸው። ዘገባውን አዲስ አበባ በሚገኘው የመንግሥታቱ ድርጅት የስብሰባ ማዕከል ዛሬ ረፋዱ ላይ ይፋ ያደረጉት በአንክታድ የአፍሪካ የምርምርና የፖሊሲ ትንተና ክፍል ኃላፊ ሚስተር ጁኒየር ዳቪስ ናቸው። የአፍሪካ መንግሥታት አያያዙን ካሳመሩት፣ ኢንዱስትሪው ከዚህም ከፍ ያለ ጥቅም ሊያስገኝ ይችላል ይላሉ ቱሪዝም በአፍሪካ በጣም ትልቅ ዋጋ አለው። ይሁንና አሁንም ገና ብዙ ሊሰራ ይችላል። አሁንም በጥቅም ላይ ያልዋለ ሰፊ ሀብት አለ። በዚህ ዘገባ የምንሟገተው ያን በጥቅም ላይ ያልዋለ ሀብት ጥቅም ላይ እንዲውል ለማድረግና ሁሉን አቀፍ ለሆነ እድገት የተሻለ አስተዋጽኦ ለማድረግ እንዲሁም መዋቅራዊ ለውል ለማምጣትና ዘላቂ የልማት ግቦችን እውን ለማድረግ አፍሪካ የአካባቢን ቱሪዝምና ሰላምን የሚያጠናክሩ የተለያዩ የኢንዱስትሪ ዘርፎችን የሚያስተሳስሩ ፖሊሲዎች መቅረጽ ያስፈልጋታል። ከጥናት ዘገባው መገንዘብ እንደሚቻለው እንደ አውሮፓ አቆጣጠር ከ2011 እስከ 2014 በነበሩት ዓመታት በዚህ ዘርፍ በሀገሪቱ ለሥራው የፈሰሰው መዋዕለ ነዋይ 26 ቢሊዮን ዶላር ነበረ። በቀጣዩ ዓመት ማለትም በ2015 30 ቢሊዮን ዶላር ደርሶ ነበረ። ይህ በአጠቃላይ በአህጉሪቱ ያለውን ዓመታዊ ምርት ከፍ በማድረግ ረገድ የሚጫወተው ሚና ቀላል እንዳልሆነ ጥናቱ ይጠቁማል። ዴቪስ ይህንን በጥቂቱ ዘርዘር አድርገው አቅርበውታል። ቱሪዝም ቱሪዝም ለአጠቃላይ የዓመታዊ ምርት የሚያደርገው አስተዋጽኦ ከፍ እያለ ነው። በአሁኑ ጊዜ ወደ 8.5 ፐርሰንት አስተዋጽኦ ያደርጋል። ከ2011 እስከ 2014 በነበሩት ዓመታት ለአፍሪካ ምጣኔ ሀብት ወደ 166 ቢሊዮን ዶላር ተዋጽኦ አድርጓል። በኢትዮጵያ የቱሪዝም አስተዋጽኦ እንዲያውም ከፍ ይላል። የአጠቃላዩን ዓመታዊ ምርት 10 ነጥብ 6 ፐርሰንት ይሸፍናል። ከአፍሪካው አማካይ ከፍ ይላል። ለማንኛውም ግን ቱሪዝም ለመላ አህጉሪቱ መዋለንዋይ ለማብሰስ የተመቸ መስክ ነው። የሥራ ዕድልን በመፍጠር ረገድ ደግሞ ኢንዱስትሪው በአፍሪካ የተለየ አስተዋጽኦ እንዳለው የምርምርና የፖሊሲ ትንተና ኃላፊው አመልክተዋል። ቱሪዝም የሰው ጉልበት በአያሌው የሚሻ መስክ ነው። ከ2011-2014 በነበሩት ዓመታት ብቻ 21 ሚሊዮን የሥራ ዕድሎች ፈጥሯል። ያም በአፍሪካ ከተፈጠሩት 14 የሥራ ዕድሎች መካከል አንዱ በቱሪዝም ነበር ማለት ነው። በኢትዮጵያ በአማካይ አንድ ሚሊዮን የሥራ ዕድል ፈጥሯል። በአፍሪካ 47 ፐርሰንት የሚሆኑት የሆቴልና የሬስቶራንት መስክ ሠራተኞች ሴቶች ናቸው። ያም ማለት ክብር ባለው ሥራ የተሰማሩ ናቸው። ለክፉ ነገር የሚያጋልጡ ስራዎች አይደሉም እንደ ማለት ነው። የማያቋርጥ ገቢ የሚያስገኙ ሥራዎች፣ ደሞዝና ማኅበራዊ ዋስትና የሚያስገኙ ሥራዎችም ናቸው። ጥናቱ እንደሚያመለክተው መረጃ ከተገኘባቸው የአፍሪካ ሀገሮች ከግማሽ በላይ በሚሆኑት በኢንዱስትሪ ውስጥ ቋሚ ስራ ከሚያገኙት መሃል አብዛኞቹ ሴቶች ናቸው። የኢንዱስትሪውን ዘርፍ በእድገቱ እንዳይዋዥቅና ቁልቁል እንዳይሄድ ከተፈለገ የሰላምና የደህንነት ጉዳይ ወሳኝ ነው ይላሉ ጁኒየር ዴቪስ። ይህ የኢንዱስትሪ ዘርፍ እንዲበለጽግ ሰላም ወሳኝ ነገር ነው። ይህም ማለት መንግስታት ዘርፉ እንዲሰፋና እንዲበለጽግ የሚፈልጉ ከሆነ በተቻለው ስፍራ ሁሉ ሰላምንና ጸጥታን ማረጋገጥ በእነሱ ላይ የተጣለ ኃላፊነት መሆኑን ነው። እንደማስታውሰው ከሆነ ከ2005 እስከ 2012 በነበሩት ዓመታት በዩናይትድ ስቴትስ የተጣሉ ሰማንያ የጉዞ እገዳዎች ነበሩ ሰማንያ ከነዚህ መሃል ሰላሳዎቹ በአፍሪካ ተግባራዊ የሚደረጉ ነበሩ። የአፍሪካ ህብረት ካስቀመጣቸው የቱሪዝም ኢላማዎች አንዱ ወደ አህጉሪቱ የሚገቡ ዓለም አቀፍ ቱሪስቶች ቁጥር እንደ ኤውሮፓ አቆጣጠር በ2014 ከነበረው 57 ሚሊዮን በ2030 ወደ 134 ሚሊዮን ከፍ እንዲል ነው። ጥናቱ እንደሚለው ይህ ይሳካ ዘንድ ትክክለኛ ፖሊሲዎች መቀረጽ ይኖርባቸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ የአፍሪካ ህብረት ለሁለት የቀድሞ የኢትዮጵያ መሪዎች የመታሰቢያ ሐውልት እንዲቆም መወሰኑ ለኢትዮጵያውያን ታላቅ ድል ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ ዛሬ ለጋዜጠኞች ሲናገሩ ውሳኔው ለእያንዳንዱ ኢትዮጵያዊ የተሰጠ ሽልማት ነው ብለዋል። ጋዜጣዊ መግለጫውን እስክንድር ፍሬው ተከታትሎ ቀጣዩን ልኮልናል። ለሁለት ቀናት የተካሄደውና በትናንትና እለት የተጠናቀቀው የአፍሪካ ህብረት የመሪዎች ጉባኤ ነው ለሁለት የቀድሞ የኢትዮጵያ መሪዎች መታሰቢያ እንዲቆም የወሰነው። መታሰቢያ እንዲቆምላቸው የተወሰነው ደግሞ የቀድሞ የኢትዮጵያ ንጉሰ ነገስት ቀዳማዊ ኃይለስላሴና የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ናቸው። ለአፍሪካ አንድነት ድርጅት እንደዚሁም ለአፍሪካ ህብረት ምስረታና መጠናከር ላበረከቱት አስተዋጽኦ። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ዛሬ ለጋዜጠኞች በሰጡት መግለጫ ይህንኑ የህብረቱን ውሳ ውሳኔ መነሻ አብራርተዋል አጼ ኃይለስላሴ ለአፍሪካውያን የጸረ ኮሎኒያሊዝም ትግል ባደረጉት ድጋፍ የአፍሪካ አንድነት ድርጅት እንዲመሰረት ባደረጉት የማይተካ አስተዋጽኦ እንዲሁም በአፍሪካውያን ዘንድ ይከሰቱ የነበሩ ግጭቶችን ለማደራደር ባደረጉት አስተዋጽኦ የተሰጣቸው እውቅና ተደርጎ መወሰድ አለበት። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በበኩላቸው ከአፍሪካ አንድነት ድርጅት ወደ አፍሪካ ሕብረት በተደረገው ሽግግር፣ በኔፓድ በአፍሪካ የአቻ ግምገማ አፍሪካን ፒር ሪቪው ሜካኒዝም፣ በዓለም የአካባቢ የአየር ሁኔታ ስብሰባ ላይ አፍሪካን በመምራት ላደረጉት ጥረት፣ በርካታ አፍሪካ አካባቢዎች የተከሰቱ የእርስ በርስ ጦርነቶችን በሰላማዊ መንገድ ለመፍታት በተደረገው ጥረት የሰላም አስከባሪ ኃይል በማሰማራት ላደረጉት የማይተካ ሚና የተሰጠ እውቅና ነው። ጉባኤውና የደረሰበት ውሳኔ ሂደት ኢትዮጵያና ሕዝቦቿ ላለፉት ሀምሳ አራት ዓመታት ያደረጉት አስተዋጽኦ የተወደሰበት እየተመሰገነበት እንደነበርም ቃል አቀባዩ ተናግረዋል። ኢትዮጵያና ሕዝቦቿ ትላንት ለአፍሪካ አንድነት ድርጅት እና ለዛሬው የአፍሪካ ህብረት ዓላማዎች መሳካት የምንጊዜም ታማኞች ናቸው። አፍሪካውያን መሪዎቹ ኢትዮጵያውያን ለ ሀምሳ አራት ዓመት ያህል ሳይደክማቸው ሳይታክቱና ሳይሰለቻቸው በክብር ተቀብለውናል ሲሉ ተደምጠዋል። እዛ ስብሰባ ላይ የጊኒው ፕሬዝደንት፣ የላይቤራዋ ፕሬዝደንት በአጠቃላይ በስብሰባ ላይ የነበሩት መሪዎች ሁሉ ይህንን አቋም ቆመው እያጨበጨቡ ነው የገለጹት። ላለፉት ሀምሳ አራት ዓመታት ወደ ኢትዮጵያ ለስብሰባ የመጡ በዚህች አገርም የተስተናገዱ አፍሪካውያን የሁሉም ኢትዮጵያውያን እንግዶች እንደነበሩ ቃል አቀባዩ ጠቁመዋል። እናም ለሁለቱ መሪዎች መታሰቢያ እንዲቆም የተላለፈው ውሳኔ ለሁሉም ኢትዮጵያዊ የተሰጠ ሽልማት መሆኑን አስረድተዋል። ስብሰባዎቹን በስኬት አዘጋጅቶ እንግዶቹን ተቀብሎ ለመሸኘት ሁሉም ኢትዮጵያዊ አስተዋጽኦ አድርጓል። ውለታው የሁሉም ኢትዮጵያዊ ነው፣ ሽልማቱም የሁሉም ኢትዮጵያዊ ተደርጎ መወሰድ ይገባዋል። እናም ለሁለቱ መሪዎች መታሰቢያ የማቆሙ ውሳኔ ለኢትዮጵያውያን ታላቅ ድል ነው ብለዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም። ይህ ለኢትዮጵያውያን ታላቅ ድል ነው። ኢትዮጵያውያን በየትኛውም ስርዓትና ጊዜ ለአፍሪካ አጀንዳ ታማኝ መሆናቸውን ያረጋገጠ ውሳኔ ነው። የፌዴሪ መንግስትም ይህ እንዲሆን ተደጋጋሚ ጥረት ሲያደርግ የቆየ ሲሆን በመሳካቱ ደስታውን ይገልጻል። አፍሪካውያን መሪዎች እዚህ ውሳኔ ላይ እንዲደርሱ የተለያየ ዲፕሎማሲያዊ ጥረት በመንግስት በኩል ሲደረግ ቆይቷል የአፍሪካ ህብረት ለፓንአፍሪካኒዝም ያደረጉትን አስተዋጽኦ ተከትሎ ለቀድሞው የጋና ፕሬዚዳንት ከዋሜ ንክሩማህ በአዲስ አበባ መታሰቢያ እንዲቆም ሲወስን ቅሬታቸውን የገለጹ ኢትዮጵያውያን ነበሩ ከአመታት በፊት የተወሰነውን ይህንን ውሳኔ ተከትሎ የቀድሞው ንጉሠ ነገሥት ቀዳማዊ ኃይለ ስላሴ ተመሳሳይ ክብር እንደሚገባቸው በመግለጽ ነበር ቅሬታው በፓርላማ ጭምር የተነሳ እንደነበርም ይታወሳል የአሁኑ ውሳኔ ለእንደዚህ አይነት ቅሬታዎች ጭምር ምላሽ የሰጠ ይመስላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ቀደም ባለው ዘገባ ላይ ታዲያ አድማጮች፣ በሌላ ፕሮግራም ከዚህ ቀደም ከነበሩ ሁኔታዎች ጋር አያይዘን ታሪኩን የሚመለከት ዝግጅት እናቀርባለን። አሁን ወደ ሲያትል እናቅና e አሁን ስፖርት ነው ጉዳዩ። በሰሜን አሜሪካ የስፖርትና ባህል ፌዴሬሽን 34ተኛው ዓመታዊ በዓል በሲያትል ዋሽንግተን እየተካሄደ ነው። በ31 ቡድኖች መካከል በሚካሄደውና ባለፈው እሁድ በተጀመረው ውድድር ዛሬ አራተኛ ቀኑን ይይዛል። ውድድሩም ቀጥሏል። ታዲያ በስፍራው የሚገኘው ባልደረባችን አዲስ አበበ ለምሽቱም ተከታዩን አቀናብሯል። በየቀኑ ቢያንስ ሰባት ውድድሮች ይካሄዳሉ። ለምሳሌ የመክፈቻ ዕለት እሁድ ስምንት ግጥሚያዎች ነበሩ። ዋናው ግጥሚያ የሚካሄደው በዋሽንግተኗ ሬንተን ከተማ በተለይ ሬንተን መታሰቢያ ስቴዲየም በተባለ ውስጥ ሲሆን ሌላም ሁለተኛ የግጥሚያ ቦታ እዚሁ ሲያትል ከተማ ውስጥ እንዳለ የውድድር አስተባባሪዎቹ ገልጠውልኛል። ትናንት እንደ እሁዱ ሁሉ ስምንት ውድድሮች ተካሂደዋል። ትናንት ማክሰኞ ማለት ነው። ሳንዲያጎ ካንሳስን አራት ለዜሮ ሲያሸንፍ ሚኒሶታ እና ቺካጎ እንዲሁም ሂውስተን እና አዲስ ዳላስ ሁለት ለሁለት ተለያይተዋል። ኢትዮ ዳላስ ካልጋሪን ሰባት ለዜሮ አሸንፎ፣ የሜሪላንዱ ቅዱስ ሚካኤል ዴንቨርን ሶስት ለአንድ፣ ኦሃዮ ኒውዮርክን አንድ ለዜሮ፣ ቶሮንቶ ሳን ሆዜን አራት ለሶስት፣ በመጨረሻም የአዘጋጁ ወይም ከአስተናጋጆቹ ቡድኖች አንዱ ሲያትል ባሮ ቨርጂኒያን ሁለት ለዜሮ አሸንፈዋል። የእስካሁኑ ግጥሚያዎች የመፈታተሻ አይነት ቢሆኑም ትናንት ማታ ከውድድሩ አስተናጋጆች አንዱ የሆነው ባሮ ከቨርጂኒያ ጋር ያደረገው ግጥና ከበድ ያለ ፉክክር ታይቶበታል። ቶሮንቶ ሳንሆዜን፣ የኔድርላንዱ ቅዱስ ሚቻኤል ዴንቨርን ያሸነፉባቸው ውድድሮችም ከባድና ተመልካቹን በስሜት የያዙ ነበሩ። ለማንኛውም ለዛሬ ሰባት ውድድሮች ናቸው በፕሮግራም የተያዙት። የመጀመሪያው ገና በመካሄድ ላይ ይገኛል። ሰባት ውድድሮች አሉ ተብሎ አሁን ኢትዮጵያ ከምሽቱ ሶስት ሰዓት በሆነበት ጊዜ አንደኛ ውድድር ገና እየተካሄደ ነው ሲባል ግር ሊል ይችላል። ይሄም የሆነው የሰዓቱ ለውጥ ነው። አሁን እዚህ ሲያትል ዋሽንግተን ለምሳሌ ከጠዋቱ ገና አምስት ሰዓት መሆኑ ነው እና የአበበ ቢቂላ ቡድን ከሎስ አንጀለሱ እና ከፖርትላንድ አሸናፊ ጋራ ውድድሩን ገና እያካሄደ ይገኛል። ዛሬ ከዚህ ውድድር ቀጥሎ የሚካሄዱት ውድድሮች ላስ ቬጋስ እና አበበ ቢቂላ፣ ፌኒክስ እና ፊላደልፊያ፣ አትላንታ ከሜሪላንድ ቦስተን ከዲሲ ዩኒቲ፣ ዲሲ ስታር ደግሞ ከኤልኤ ዳሎን ወይም ከሎስ አንጀለሱ ዳሎን፣ ሳን ፍራንሲስኮ ከአስተናጋጁ አንዱ ከሆነው ከሲያትሉ ዳሸን፣ በመጨረሻም የሎስ አንጀለሱ ስታር ከኦስቲን ጋራ ይጋጠማሉ ማለት ነው። የየቀኑ ውድድሮች ሲጠናቀቁ እዚህ ሰዓቱ ከምሽቱ አራት ሰዓት ይሆናል። ዋሽንግተን ዲሲ ከሌሊቱ ሰባት ሰዓት በኢትዮጵያ ሌሊቱ አልቆ ሐሙስ ጠዋት ሁለት ሰዓት ገደማ ይሆናል ማለት ነው። ለማንኛውም ነገ ለግማሽ ፍጻሜ የሚደርሱ ወይም የሚቃረቡ ቡድኖች የሚለዩበት ይሆናል። ማታ ዝርዝሮቹን ከነ ደረጃዎቹ ለማቅረብ እሞክራለሁ። ትናንት አንድ ተመልካችን መጀመሪያ ላይ ባናደደ፣ በኋላ ግን ሳቅ በሳቅ ባደረገ ዜና ላብቃ። እንደ መንደርደሪያ ቢሆን ኢትዮጵያ ነው ቆይቷል። አርቢትር በቀለ ኪዳኔ ለአንዱ ተጫዋች ቢጫ ካርድ ያሳየዋል። ቀድሞውኑ በቢጫ የተናደደው ተጫዋች ፎቶ ተነሳበት ይለዋል በቄም ነው በል አብረን እንድንነሳ ውጣና ለብሰ ጠብቀኝ ብሎ ቀዩን ቀየረለት አትነጫነጭ ይቀየርልሃል እንዳሉት ሰውየ መሆኑ ይሆን ትናንት ግን እዚህ በረንተኑ ስቴዲየም ዳኛው ለአንዱ ጥፋተኛ ላሉት ተጫዋች ቢጫ ካርድ ያሳዩታል ጥፋቱ ተመልካችንን ያስቆጣና ያናደደ ነበርና ይገባዋል ያሉ ብዙ ነበሩ ተጫዋቹ ግን ዳኛውን ምን እንደተናገረቸው አይታወቅም። እኔም አልሰማ፣ ውሸት ምን ያደርጋል። ቀይ ካርድ ያሳዩታል። ቀድሞውኑ በቢጫ የተናደደው ተጫዋች ቀዩን ካርድ ከእጃቸው የመነጭቅና ቀዳዶና በጫጭቆ ከሜዳ ሲወጣ ሕዝቡን በሳቅ ገደለው። ይታያችኋል? ከዳኛ እጅ ቀይ ካርድ ቀምቶ እዛው ሜዳው ላይ ቀዳዶ የሚወጣ ተጫዋች ጉድቆ ነው። አበቃ። አዲሱ አበበ ነኝ፣ አሜሪካ ድምጽ ራዲዮ ከሲያትል ዋሽንግተን። ተስፋዊ ገብሬን ማቋረጥ በጣም ያሳዝናል። አድማጮች ቅር ሊላቸው ይችላል። ንጉሱ እድላለን። ትንሽ ለማጫወት አሁን ዳኛው ሜዳው ላይ ያለው ዳኛ ንጉሱ ነው ቆጅት ቀይ ካርድስቶቀይካርድስ ይቆይ እያለ ነው። ኋላ ላይ ግን የተስፋዬ ገብሬንም ሆነ ሌላ የምሽቱን ምርጥ ዜማ እናሰማለን። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከ37 ያመለክታል። ስጋቱ ገባኝ። አሁንም እዚያው ሲያትል ነው የምንቆየው። ታዲያ ኢትዮጵያውያን በአሜሪካ ነው ዝግጅቱ አዘጋጅና አቅራቢ አዲሱ አበበ። አሁን አዲሱ አበበ የዛሬውን ከሲያትል ነው የሚያቀርብልን። ቀደም ብሎ ከጀመረበት ከሄደበት ጉዳይ ጋር የሚያያዛል። ሰሞኑን እየተካሄደ ወይም እየተከታተላችሁት እንዳላችሁት የዘንድሮ 34ኛው የሰሜን አሜሪካ ኢትዮጵያውያኖች ስፖርትና ባህል ፌዴሬሽን ዝግጅት እዚያው ዋሽንግተን ሲያትል እየተካሄደ ነው። እናም ለዛሬ ኢትዮጵያውያን በአሜሪካ ፕሮግራሙ ያጠናቀረውን ቅንብር ይዞ ቀርቧል። የዛሬው ትኩረቱ ታዲያ ዛሬ ምሽት ላይ በሲያትል የሰዓት አቆጣጠር የሚከናወን ከዚሁ ከኳሱ ጋር በየዓመቱ ከሚደረጉ እንቅስቃሴዎች አንዱ የሆነ ውድድር ነው ይለናል አዲስ አበበ። አቶ ተስፋውን እስቲ የቁንጅና ውድድሩን ዓላማ ምን ምን መሰርት ወይም ክራይቴሪያ እንዳለው በመግለጥ ይጀምሩልኝ። አዎ መጀመሪያ ለአሜሪካ ድምጽ ሬዲዮ ይህን ድል ስለሰጠን በጣም እናመሰግናለን። የወይዘሪት ኢትዮጵያ በአሜሪካ የቁንጅና ውድድር በሁለት ሺ አስራ አራት ህጋዊ ፈቃድ አግኝቶ በአሜሪካ ውስጥ የኢትዮጵያ ስፖርት ፌዴሬሽን ጋር በመተባበር በጋራ ከሁለት ሺህ አስራ አምስት ጀምሮ ከመላው አሜሪካ የሚመጡ ኢትዮጵያውያን ቆነጃጅቶች መካከል የሚደረግ የቁንጅና ውድድር ነው። በዚህ ቁንጅና የውድድር መካከል አንድ ተወዳዳሪ መጀመሪያ ትርፋማ ያልሆነ ድርጅት ወይም የዛን ድርጅት ሀሳብ በፕላን ደረጃ የያዘ ሰው መሆን አለባት። ከዛ በመቀጠል ደግሞ እድሜዋ ከአስራ ስምንት እስከ ሰላሳ ውስጥ መሆን አለባቸው። እንግዲህ ጥቂቶቹ መስፈርቶች እነዚህ ሲሆኑ በዚህ ዝግጅት ውስጥ የተለያዩ አይነት የውድድር ክፍሎች አሉን። ስንት ተወዳዳሪዎች አሉ ዘንድሮ አቶ ተስፋሁን? ዘንድሮ ያው እንግዲህ ሁሉም ዛሬ ማታ ነው ገብተው የሚጠናቀቁት ከዲሲም የሚመጡ አሉ። አሁን ቤቴሌሄምም አለች። እሷም ከካሊፎርኒያ ሳነዜን የመጣችው መስመር ላይ ቤቴሌም አለች። አዎ መስመር ላይ ነው ያለችው። አዎ ሄሎ ቤቴሌሄም ሰላም፣ እንደምን አመሸሽ? ደህና ሰ ይመስገን። እንደምን አመሻችው? እንዴት ነው ለዚህ ውድድር ዝግጅቱ? እስኪ ንገሪኝ፣ ስለ አንቺ ምን ያህል ዝግጅት እንዳረግሽ ና ምን ምን ለህዝብ ለማቅረብ ከውበትሽ ሌላ ያነጋገር፣ የተለየ አለባበስ፣ ብዙ ውድድር አለብሽ። ቀጥይ እስኪ። አዎ ከሁለት አመት በፊት ዲሲ በነበረበት ጊዜ ተወዳድሬ ነበረ ሶስተኛ በመውጣት ነው ያሸነፍኩት። አሁን ደግሞ የዛም ጊዜ ያረኳቸውን ስህተቶች አርሜ በተቻለኝ አቅም እየበለጠ ስራ ተርቼ ለመገኘት አስቤያለሁ፣ ተዘጋጅቻለሁ ትርፍ አልባ በሆነ ነን ፕሮፊት በሚባል ድርጅት ውስጥ የመሳተፍ መስፈርት አለው ይባላል። አንቺ በዛ በኩል ምንድን ነው ቅድሽ? የኔ ፕላትፎርም ያው ኢትዮጵያ ውስጥ ገዳም ውስጥ በሚኖሩ እናትና አባት ትላልቅ ሰዎች ለእነሱ ፍራሽ እና ብርድ ልብስ ገዝቼ ለማከፋፈል ነው የኔ ፕላትፎርም። ለአረጋውያን ማለት ነው። አፈፋውን የሚጨምሩት ሀሳብ ካለ ይቀጥሉ። ቤቴልሄም እንዳለችው ሁሉም ተወዳዳሪዎች የራሳቸውን ፕሮጀክት ይዘው ይመጣሉ፣ ምን መርዳት እንደሚፈልጉ ወይም እየረዱ ያሉም ኖራሉ። በዚህ መካከል አጋጣሚ ከዛ በተጨማሪ ደግሞ የተሰጠው ውድድር አለ እና የተሰጠው ሁሉም የየራሱን ነው ይዘው የሚመጣው ተሰጧቸውን ማህበረሰቡ በማሳየት እንዲሁም ደግሞ የባህል ቀንም አለን እና በዛም ቀን ደግሞ የፋሽን ሾ ነው የሚደረገው በኢትዮጵያን አልባሳት ነው የሚሆነው። ጥያቄዎችም ይኖሩናል። ምን ያክል መድረክ ላይ ጠንካራ ተወዳዳሪዎች መሆናቸውን ጥሩ ተናጋሪ መሆናቸውን እና በአጠቃላይ ይሄ ዝግጅት ለሴቶች ወደ ቁም ነገር የሚሄዱበትንና ያሳደጋቸውን ማህበረሰብ የሚጠቅሙበት ራሳቸውንም በጥሩ መስመር እንዲያዘጋጁና ሌሎችንም ወጣቶች ከባልባሌ ቦታ እንዳሄዱ ወደ ቁም ነገር እንዲሄዱ ለማድረግ ነው ይሄ ፕሮግራም ታስቦም የተዘጋጀው። አስታውሳለሁ ከአመት ነው ከሁለት ሶስት አመት በፊት ሜሮን ውድነር እንዲሁ ከአፍሪካም ከአሜሪካ ካሉ ወጣት ኢትዮጵያዊያት ጋርም ተወዳድራ አንደኛ ወጣ። በእኛም ፕሮግራም በተለያዩ ዝግጅት ቀርባ አስታውሳለሁ። እና እንደ ዓላማ ያደረገው ዋና ትኩረቱ የሰብአዊ አገልግሎት ነው ማለት ነው። ልክ ነው፣ ልክ ነው። አሁን ትልቁ ነገር ማንም ሰው ባለው በህይወቱ ጊዜ ውስጥ በተለይ እውቀቱንም ጉልበቱንም ገንዘቡንም ተጠቅሞ ማህበረሰቡን ማገዝ እና መርዳት አለበት። ለምሳሌ ሜሮን ውድነ በጣም ጠንካራ ጎበዝ ልጅ ለብዙዎች ወጣት አርአያ የምትሆን ሚስ ኢትዮጵያንም በሁለት ሺ አስራ አራት የሚስ አፍሪካንም በሁለት ሺ አስራ አሸንፏ አሁንም በጣም በትልቅ ሁኔታ ኢትዮጵያ ብዙ ጊዜ እየሄደች እዛ ከልጆች ጋር በብርዳት የተለያዩ ነገሮችን በማድረግ ላይ ትገኛለች እና እኛም እንደ እሷ እና እንደ ቤቴሌም ሌሎችን ብዙዎችን ማፍራት ነው ትልቁ አላማው። ቤቴሌም ካሊፎርኒያ ነው ምኖረ ነው ያልሽን። ምን ምን ዝግጅት አረግሽ ለዚህ ውድድር እስቲ ንገሪን፣ እንደው ምን ያህል መሰናዶ አርገሻል? መድረክ ላይ እንዴት አድርጌ ፕላትፎርሜ በጥሩ ሁኔታና ሰዎች በሚረዱት አይነት እንዴት አድርጌ ማቅረብና ማውራት እንደምችል ያንን ተዘጋጅቻለሁኝ። ፕራክቲስ አድርጌአለሁ። በተጨማሪ ምን አይነት ልብሶች ጥሩ የባህል ልብሶች የትኛው ጥሩ እንደሆነ ተዘጋጅቼበታለሁ። አቶ ተስፋሁን ማነው አንደኛ ለምትወጣው ኢትዮጵያዊት ዘውዱን የሚጭነው እንደ ክብር እንግዳን ይመጡ አሉ? ዝግጅቱ ላይ የሚካሄደውን ነገር ብትጠቅስልን ምናልባት ለዛሬ ያልነውን እናበቃለን። በቦታው ደግሞ ተገኝቼ አንዳንድ ሁኔታዎችን አይቼ ለመስራት እሞክራለሁ። ግጅቱ ላይ ስራውኑን የሚያደርገው የኢሴስ ወይኔ ፕሬዝዳንት አቶ ጌታቸውን ነው ባለፈው ፉትቦል ሁለት ሺ አስራ አምስት እያደረግ ነው ማለት አዎ ለዛ ነበረ እንደውም ሌሎች እንግዶች ከኢትዮጵያም የሚመጡ ነበረ ግን በጊዜ ማጠር ምክንያት የሚደርሱ አልመሰለንም ግን በተጨማሪም ደግሞ በየአመቱ እንግዲህ ወደፊት ከኢትዮጵያ እንግዶች እያመጣን አሸናፊዎቹ የሚያደርጉትን ስራ ግብዣ እንዲያደርጉ ነው ግን ለምሳሌ እንደነ ኢትዮጵያን ኤርላይንስ ለልጆቹ ለአሸናፊዎቹ ይህን ለሚያደርጉት ውድድርና ለሚያሸንፉት ነፃ ትኬት አበርክቶልናል። ለዚህ ለተወዳዳሪዎች የምንሰጠው ማለት ነው። ልጃችንም እየተገባደደ ነው። ምናልባት በተለይም እንደው ለአንቺ አይነቱ ተወዳዳሪዎች፣ ለወጣቶቹ ይሄ እንግዲህ መልክ ውበት ብቻ አይደለም። የውጭ ውበት፣ የውስጥ ብቃት፣ የሚታይበት የውስጥ ውበት የሚታይበት አእምሮ የሚፈተንበት ነው እና እስቲ እንደው ለአንቺን መሰል ወጣቶች የምትሰጪው ምክርና አስተያየት ካለ በአንቺ ፕሮግራሙን እንድናጠቃልል። አዎ ልክ እንዳልከው ውበት በውጭ ብቻ ሳይሆን ውስጥ ባለው በምናደርገው ነገር፣ በባህሪያችን፣ ለሰውነት አመለካከት እንዳለን ያንን ያንን ያካትታል። እና ያው የሚመሩት በቁንጅናቸው ብዙ ጊዜ ውስጥ ለውስጣቸው ጥሩ እንዲሆኑ ና ራሳቸውን ጥሩ ደረጃ ላይ ለማድረስ እንዲሞክሩ ላለው አበስ ወይም ደግሞ ብዙ ጊዜ ውጭ ላለው ብዙ ትኩረት እንዳይሰጡት ያ ነው የሚመ በጣም አመሰግናለሁ ሁለታችንም አቶ ተስፋሁን አዱኛ እንዲሁም ቤተልሔም መልካም እድል እመኛለሁ ላንቺም አቶ ተስፋውንም መልካም እድል መቼ ነው ውድድሩ የሚካሄደው ተባለ በትክክል ነገ ማታ ነው እንትን የተሰጠው ውድድር ከሐሙስ ይጀምራል የቁንጅና ፋሽን ደግሞ አርብ ነው ቅዳሜ ያው አሸናፊዋ ዘውድ የምትችንበት ነው ግን ሁሉንም ነገር በተመለከተ በድረ ገጾቻችን ደብሊው ደብሊው ሚስ ኢትዮጵያ ዩኤስኤ ዳት ኦርግ ብለው ገብተው ማግኘት ይችላሉ ስልኩም ሁሉም ነገር አለ በዛ ኮንታክት ያደርጋሉ አሁንም ሁሉም ኢትዮጵያውያን ቆንጃጅቶች ሜትሪየም እንዳለችው ውጫዊውን ሳ ውስጣቸው አሳይተው ለማህበረሰባቸው የሚጠቅም ነገር እንዲሰሩ ያው ጥሪያችን እናቀርባለን። ሚስ ኢትዮጵያ ዩሴዳት ኦርግ ነው የተባለው፣ ሚስ ኢትዮጵያ ዩሴዳን ላይ በመግባት ሁሉንም መረጃ እዛ ላይ ይገኛል። ሽን ኢንፎርም አለ፣ ሁሉም አለ። አመሰግናለሁ፣ ጊዜያችሁን ወስዳችሁ በአሜሪካ ድምጽ ራዲዮ ስለ ዝግጅቱ ለመግለጽ ስለፈቀዳቸው እኛም እናመሰግናለን። እግዚአብሔር ስጥ ልንላለን አቶ ጀን አዲሱንና እንግዶቹን እናመሰግናለን። ተወዳዳሪዋን ቤተልሔምንም እንደዚሁ። በእኛ አይን ግን በአንድ ነገር አሸንፋለች። ይቺ ወጣት አሉላ፣ ልክ ነሽ ቆንጅት። በእኛ ውድድር ማለት ነው፣ ነሱ አደለም። በአማርኛ ሲያናግራት ሙሉ በሙሉ በአማርኛ ነው ይመለ፣ ሚበረታታ ነው። አልቀላቀለችም፣ ጉራማይሌ የለም። እናመሰግናለን። በጣም ወደ ቀጣዩ ግዙ አጣድፎን ነበር ቆንጀት፣ ለምን እንዳጣደፈን አሁን ነው የገባኝ። ዘመን ለጠገበው ግሩም ዜማ ሰዓት ለመስረቅ ነው ተገቢ ሆነው አግኝተነዋል። እግዜር ስጥልን። ተከታዩ ቅንብር ነበር። ዲሞክራሲ በተግባር የአፍሪካ ሀገሮች ዲሞክራሲያዊ ሕግጋትን በማውጣት ረገድ ጥሩ ስራ እየሰሩ ቢሆንም የተቀረጹትን ህግጋት ተግባራዊ በማድረጉ ረገድ ግን እየተዘበራረቁ እንደሆኑ አንድ ጥናት አመለከተ። በብዙ ሀገሮች ዲሞክራሲ በወረቀት ላይ ቢኖርም አጠቃላይ ዝንባሌው ግን የህዝቡን ተሳትፎ የሚገድብ እንደሆነ ነው ይሄ ጥናት ያመለከተው። የጥናቱ ውጤት ለኢትዮጵያ ዝቅተኛ ደረጃ እንደሰጠ አክሎ መለስካቸው አምሀ ያጠናቀረው ዘገባ ነው ለዛሬ ዲሞክራሲ በተግባር የሚቀርበው። 29ኛው የአፍሪካ ህብረት መሪዎች ጉባኤ በአዲስ አበባ በሚካሄድበት በአሁኑ ወቅት በጎን የሚከናወኑ ተዛማጅ ዝግጅቶችም ይስተዋላሉ። በደቡብ አፍሪካ ዊት ወተር ስትራንድ ዩኒቨርሲቲ በዊትስ የአስተዳደር ትምህርት ክፍል አማካይነት አንድ ጥናት ተደርጓል። ጥናቱ የአፍሪካ ህብረት አባል አገሮች ዴሞክራሲያዊ አስተዳደርን ለማስፈን የገቡትን ቃል ኪዳን ምን ያህል ተግባራዊ ያደርጋሉ የሚለውን ቁም ነገር ይመረምራል። በተለይም ይህ ቁርጠኛነታቸው ከሲቪል ማኅበራት ድርጅቶች አኳያ ተመርምሯል። የምርምር ውጤቱን ይዞ ከታተመው መድብል ርዕስ ይህን መመልከት ይቻላል። የዊትስ የአስተዳደር ትምህርት ክፍል ፕሮፌሰር አን ማክሌነን ጥናቱን በበላይነት የመሩ ተመራማሪ ናቸው። ለቪኦኤ እንዳስረዱት ጥናቱ የተካሄደው በስድስት የአፍሪካ አገሮች ብቻ ነው። ለዚህ ምክንያቱ በመጀመሪያ የአፍሪካ የዴሞክራሲ ቻርተርን እንደመሳሰሉ የመልካም አስተዳደር ማስፈኛ ስምምነቶችን ያጸደቁ ሀገሮችን በመፈለግ ሁለተኛም በናሙና ጥናት ለመጀመር እንደሆነም ያብራራሉ። ፕሮፌሰር ኤን ማክሌንን የምርምሩ ውጤት አንድ ገጽታ ብቻ የለውም ብለዋል። ሁለት ዋና ዋና ነገሮች ያሉት ይመስለኛል። አንደኛው የአፍሪካ ህብረት ካወጣቸው ህግጋት ወይም ስምምነቶች ጋር የየሀገሩ ህግጋት ምን ያህል ይስማማሉ የሚለው ነው። እንደ እውነቱ ከሆነ የአፍሪካ ሀገሮች በዚህ ረገድ ጥሩ ስራ ይሰራሉ። የህብረቱን ደንቦችና ህግጋት ህግጋት ያካተቱ ህጎችን ያወጣሉ። ህገ መንግስትም አላቸው። የመንግስት ስልጣን ክፍፍሎች ተለይተዋል። እነዚህ በወረቀት ላይ ሰፍረዋል። ጥናቱ የሚያሳየው እንግዲህ እነዚህ ወደ ህብረተሰቡ ወርደው እንዴት ተግባራዊ ሆኑ ሲባል የተለያየ ውጤት ነው ያለው አንዳንድ ሀገሮች አንዳንድ ነገሮችን ከሌሎች በተሻለ አከናውነዋል። ተመራማሪዋ አስረግጠው የተናገሩት ግን በብዙ የአፍሪካ ሀገሮች በወረቀት ላይ የሰፈሩት ዴሞክራሲያዊ የህግ ድንጋጌዎችና በአጠቃላይ በህብረተሰቡ ዘንድ ተግባራዊ የሚደረገው እጅግ የተለያየ መሆኑን ነው። በሁሉም ዘንድ ያለው ችግር ምናልባት ሙስናን በተመለከተ ሩዋንዳንና ኢትዮጵያን ከዚህ ውጪ እናደርግ ይሆናል እንጂ እነሱም ጋር ቢሆን ሁለቱም ጋር እርምጃቸው የኋሌት እየተቀለበሰ መሆኑን ነው የሰማ ነው። እና በግልጽ እንደሚታየው ማህበራዊ ምጣኔ ሀብታዊ ልማትና እኩልነት ስፍራ አለው። ይሁንና በብዙ ሀገሮች የወረቀት ላይ ዲሞክራሲ ያለ ቢሆንም በአጠቃላይ ያለው ዝንባሌ ግን የሲቪል ማህበረሰቡን የተሳትፎ አካሄድ ማቆምና ወይም ደግሞ የግንኙነት መስመሮችን ወይም መስኮችን መዝጋት ነው። በዚህ የናሙና ጥናት የተካተቱት ስድስቱ የአፍሪካ ሀገሮች ከምስራቅ አፍሪካ ሩዋንዳና ኢትዮጵያ፣ ከምዕራብ አፍሪካ ጋናና ናይጄሪያ፣ ከደቡብ አፍሪካ ዛምቢያና ደቡብ አፍሪካ ናቸው። ኢትዮጵያ በዚህ ጥናት በተገኘው ውጤት መሰረት እንዴት ያለ ስፍራ እንደተሰጣትም ፕሮፌሰር አን መክሌንን ተናግረዋል። በኢትዮጵያ የህዝብ ተሳትፎን በተመለከተ አንዱ መመዘኛ የነበረው የማህበራትና የበጎ አድራጎት ድርጅቶች አዋጁ ነው። በዚህ አዋጅ ማህበራቱ እንዴት ነው ስራቸውን የሚያከናውኑት? ህጉ ይገድባቸዋል ወይ? ከመንግስት ጋርስ ተባብረው መስራት ይችላሉ ወይ? መረጃ ማግኘት ይቻላል እና የመሳሰሉት ነገሮች ናቸው። እነዚህ የሲቪል ማህበረሰብ ድርጅቶች ያሉት በእርግጥ ህጉ ነበር፣ ነገር ግን በጣም ገዳቢ ነው። በተለይም ገንዘብ የማግኛ መንገድን የሚዘጋ ነው። የእንቅስቃሴ መስኩም እጅግ የተመጠነ ነው። የመረጃ ተደራሽነቱም የተጣበበ ነው። ስለሆነም የሚታይ የህዝብ ተሳትፎ አልነበረም። የኢትዮጵያውን ጥናት ያካሄዱት ፕሮፌሰር አዌቱ ሲሜሶ ደግሞ ይህን ብለው ነበረ ጥናቱ ፖለቲካ ነክ የሆኑ የሲቪልና ፖለቲካ መብቶችን የሚመለከት ነው እንጂ በኢኮኖሚና ማህበራዊ መብቶች ላይ ብዙ አያተኩርም። በዚህ ምክንያት በብዙ ረገድ የኢትዮጵያ ጥምር ውጤቱ ከሌሎቹ ሀገሮች ያነሰ ነበረ። እንዲያውም በደንብ ያነሰ ነበረ ከሰባቱ ከምንመለከታቸው አካባቢዎች አንደኛው ኢኮኖሚክ ጃስትስ ሲመለከት ነበር። በዚያ ላይ የኢትዮጵያ ጥሩ ነበር። በተረፈ ግን ትንሽ ከሌሎቹ ጎረቤቶችን እናነሳለን። የጥናቱ መነሻ የአፍሪካ ህብረት አባል አገሮች ወደውና ፈቅደው በየፓርላማዎቻቸው ያጸደቋቸው የአህጉሪቱ ህብረት ህግጋት መሆናቸውን ያስታውሱት ፕሮፌሰር አዌቱ የጥናቱን መዳረሻም አብራርተዋል። ከሁሉም በላይ ግን የአፍሪካ ህብረት እነዚህን ህግጋት ያወጣው የአፍሪካ ህብረት ስለሆነ አፍሪካን ጋቨናንስ አካውንታብሊቲ የተባለ እነሱ ደግሞ ያው እንደሚያውቁት አሁን የአፍሪካ ህብረት ስብሰባ ጊዜ ስለሆነ ትንሽ ተከፋፍሏል፣ እንጂ አሁን ለእነሱ ይሰጣል። ይሄ ስለዚህ የጠቅላላው ጥናት እቅድ በምን በምን ቦታ ደህና እየሄድን ነው፣ በምን በምን ቦታ ደግሞ መሻሻል አለብን ብለን ከአፍሪካ መንግስታትም ጋር የምናደርገው ውይይት ይሆናል። ይህ ጥናት የተካሄደው ኦፕን ሶሳይቲ ኢንስቲትዩት አፍሪካ ሪጂናል ኦፊስ ወይንም አፍሮ ከተሰኘው ድርጅት በተገኘ የገንዘብ ድጋፍ ነው። የዊትስ የአስተዳደር የትምህርት ክፍል ደግሞ በኬንያ ሩዋንዳ፣ ኢትዮጵያ፣ ዛምቢያ፣ ደቡብ አፍሪካ፣ ጋና ጋናና ናይጄሪያ ከሚገኙ የሲቪል ማኅበረሰብ ድርጅቶች ጋር ጥናቱን ለማጠናቀቅ በህብረት ሰርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ሴቶችና ቤተሰብ ነው። ሴቶችና ቤተሰብ ለምሽቱ ይዘው የቀረበው በህገወጥ አስተላላፊዎች ወደ ቤልጅየም እየተወሰዱ ሴተኛ አዳሪነት ሙያ ውስጥ እንዲገቡ ወይም ስራ ውስጥ እንዲገቡ የሚሰማሩ ሴቶች ቁጥር እያሻቀበ መሆኑን የቤልጅየም ፖሊስ ገልጧል። አብዛኞቹ ቤኒን ሲቲ ከምትባል የናይጄሪያ ከተማ የሚወስዷቸው ገና አስራዎቹ እድሜ ላይ ያሉ ታዳጊ ወጣቶች መሆናቸውን የተገለጠው ማርቲ ቫንደር ቮልፍ ከስፍራ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ለምሽቱ ሴቶችና ቤተሰብ እንዲህ አሰናርተዋለች። ሮዛ ከነዚህ መካከል አንዲቱ ነች። ናይጄሪያውያኑ ህገ ወጥ አዘዋዋሪዎች ወሲባዊ ድፍረት ፈጽመውባታል። ከዚያ በኋላ ደግሞ ስፔን፣ ኖርዌይ፣ ፈረንሳይና ቤልጅየም ውስጥ በሴትኛ አዳሪነት ነው የኖረችው። የቤልጅየም ፖሊሶች ከዚህ ኑሮ አላቀቁኝ ትላለች ሮዛ። ፖሊሶቹ ወሰዱኝና ያለሽበትን ሁኔታ ነግሪና ትናግሪናለሽ ብለው ጠየቁኝ። ከነገርሽን የተሻለ ኑሮ እንድትኖሪ መንገድ እንፈልግልሻለን አሉኝ። ህጋዊ ሰነድ እንዲኖርሽ ይደረጋል አሉኝ። በቃ በጣም ከባድ ጭንቀት ውስጥ ስላለው እሺ አልኩ። ሮዛ አልናት እንጂ የእውነት ስሟ ሌላ ነው። ሮዛ ናይጄሪያ ውስጥ ሳለች የወለደቻት ሴት ልጅ አለቻት። ታዲያ በችግር ነበር የምትኖረው። ምን አስጨነቀሽ? አንቺ አውሮፓ ሄደሽ አግቢ ያልፍልሻል። እዚህ በድህነት ኑሮ ከምትማቅቂ ሲሏት ብድግ ብላ አገር ጥላ ትሰደዳለች። ሞሮኮን አቋርጬ ስፔን በጀልባ እንደደረስኩ ጉዱ የመጣው በዚያ ሰዓት ነው። በ55 ሺህ ዶላሩን ክፈይ ብለው ህገወጥ አስተላላፊዎቹ ፍጥጥ አደረጉኝ ትላለች ሮዛ በግድም በሴትኛ አዳሪነት ያሰማሯታል። ዩሮፖል የአህጉሪቱን የፖሊስ ኃይሎች በጠቅላላ ከማናቸውም በላይ ያስጨነቀው የናይጄሪያውያኑ ህገወጥ አዘዋዋሪ ቡድኖች ጉዳይ እንደሆነ ከአሁን በፊት አስታውቋል። እናም የአውሮፓ ሀገሮች ፖሊሶች በህገወጥ አዘዋዋሪዎች አማካይነት የገቡትን ባዕዳን አሁን ህጋዊ ሰነድ የያዙም አያዙ በህገ ወጥ ተግባር ሰለባነት ነው የሚመለከቷቸው። ሮዛ ከቤልጅየም ፖሊሶች ጋር ከተነጋገረች በኋላ ፒዮኪ ወደሚባል የወሲባዊ ጥቃት ሰለባዎች መጠለያ ማዕከል ተላከች። ቤልጅየም ውስጥ ይህን መሰል ሶስት መጠለያዎች አሉ። ይሄኛው መጠለያ ቢያንስ አራት ሺ ሴቶችን ረድቷል። ታዲያ ከ ሺ ዘጠኝ መቶ ዘጠናዎቹ አመታት ወዲህ የናይጄሪያውያኑ ሰለባዎች ቁጥር እንዳሻቀበ ነው ከዚህ ማዕከል የሚነገረው። የፒዮኪ የሴቶች መጠለያ ማዕከል መስራች ፓትሲ ሶረንሰን ይባላሉ። የመጠለያ ማዕከሉ የሚረዳው ህገ ወጥ አስተላላፊዎች ላይ ክስ ለመመስረት ፈቃደኛ የሆኑትን ብቻ እንደሆነ ይናገራሉ። ትብብራቸውን የምንጠይቅበት ምክንያት ከህገ ወጥ አዘዋዋሪዎቹ መታገል ስለምንፈልግ ነው። ስለዚህ ሴቶቹ እነሱም ይረዳሉ እኛንም ያግዙናል፣ ለሁሉ ይጠቅማል። ሲተባበሩን ታዲያ አዲስ ኑሮ እንዲጀምሩ ብዙ እርዳታ እናደርግላቸዋለን። በህገወጥ አስተላላፊዎቹ ላይ ክስ ሲመሰረት ሂደቱ ቢያንስ ሁለት ወይ ሶስት ዓመት ይወስዳል። በዚያ ጊዜ ውስጥ ሴቶቹ ሕይወታቸውን እንዲያስተካክሉ እርዳታ ይደረግላቸዋል። ከአምስት አመታት በኋላ ደግሞ የቤልጅየም ዜጋ ለመሆን ማመልከቻ ማስገባት ይችላሉ። የቤልጅየም ፖሊስ አዛዥ ፍራንስ ቫንደር ሎክ እንደሚያስረዱት ሌላው ከባድ ፈተና ደግሞ አብዛኞቹ ናይጄሪያውያኑ ሴትኛ ዳሪዎች የራሳቸውን እዳ ከተወጡ በኋላ እነሱም ሌሎችን በህገ ወጥ መንገድ አምጥተው የሚጠቀሙባቸው መሆኑ ነው። እንዲህ ያሉትን በሰለባነት አንመለከትም ብለዋል። የፖሊስ አዛዡ ራሳቸው ያሳለፉትን መከራ በደንብ ያውቁታል። ታዲያ አንድ ወቅት ላይ ተነስተው በተራቸው ደግሞ የሴተኛ አዳሪ አሰማሪ ለመሆን ይወስናሉ። ለገንዘቡ ብለው ነው። ናይጄሪያ ውስጥ ያሏቸውን ቤተሰቦቻቸውንም ለመመገብ ገንዘብ ያስፈልጋቸዋል። ያ ይገባኛል። በእኛ ማህበረሰብ፣ በአውሮፓ ህብረተሰብ ውስጥ ግን እንዲህ ያለውን ተግባር አንቀበልም። ከሴትኛ ዳሪነት ኑሮ ተላቀው አዲስ ህይወት ለመጀመር የሚወስኑትም ሴቶች ቢሆኑ የሚጠብቃቸው ሌላ ብዙ ችግር እንዳለ ነው የፓዮኬ ማዕከሉ መስራች ሶረንሰን የሚያስረዱት። ቆንጅት፣ ዝግጅታችን በዚሁ ማብቃቱ ነው። እናመሰግናለን፣ አድማጮቻችን ስርጭታችንን ስለተከታተላችሁ። ንጉሱ ለመጨረሻ የፈለገው ቅድም የጀመርነውን ዜማ ማጫወት ይመስለኛል። እንሰናበት ቆንጅት ሰናበት በዚሁ የዛሬ ረቡዕ ምሽት ፕሮግራማችን በዚሁ ይጠናቀቃል። የትግርኛ ስርጭት ይቀጥላል። እስከዚያው በዚሁ ዜማ ቆዩ። መልካም ምሽት። ደህና